ኦባማ ወደ አፍሪካ ከመጓዛቸው አስቀድሞ የዩናይትድ ስቴትስ ሴኔት የውጭ ጉዳይ ኮሚቴ የምዕራብ ንፍቀ ክበብ ንዑስ ኮሚቴ ሊቀመንበር ሴኔተር ማርኮ ሩቢያ ለፕሬዚዳንቱ በጻፉት ደብዳቤ ኦባማ በኢትዮጵያ ጉብኝታቸው ለሰብአዊ መብትና ለፕሬስ ነጻነት ቅድሚያ እንዲሰጡ ጠይቀው ነበር። ሴኔተሩ አሜሪካ ከኢትዮጵያ ጋራ በጸረ ሽብር ትግሉ የጋራ ዓላማ ቢኖራትም የመብት ጥሰትን ጉዳይ እንዳላየ ሆኖ ማለፍ የለብንም ብለው የመንግስትን ተግ ባር እንዲያወግዙ ከጠየቁት ውስጥ አንዱ ናቸው። ጥያቄው ቀጠለና 17 የሰብዊ መብት ተሟጓች ድርጅቶች ፕሬዚዳንት ኦባማን በደብዳቤ ጠየቁ። ከነዚህ ተቋማት ውስጥ አንዱ ፍሪደም ሃውስ በመባል የሚታወቀው የሰብአዊ መብት ተሟጓች ተቋም ነው። የተቋሙ ፕሬዚዳንት ሚስተር ማርክ ሌጋል ስለ ኦባማ ጉብኝትና ስለደረሰው ውጤት እንዲህ ነበር የገለጹት። ፕሬዚዳንት ማ ን emphasized. በኬንያ ያለውን የሰብአዊ መብት ይዞታ ፕሬዚዳንቱ በቅጡ ለማጤን ሞክረዋል። መንግስታዊ ያልሆኑ ድርጅቶችን ለመገደብ የወጡ ህጎችና ያሉትን ህጎች በተመለከተ ስጋታቸውን ገልጿል። በተሳሳተው ሁኔታ እንዲረዱት ተደርጎ የኢትዮጵያን ምርጫ ዲሞክራሲያዊ ነው አይነት ስሜት አንጸባርቀዋል። ይሁንና በየትኛውም መስፈርት ዲሞክራሲያዊ ሊሆን አይችላል አይችልም። በነጻነት የመሰብሰብ መብት ማጣት የፖለቲካ ፓርቲዎች በፍርሃትና በሰቀቀን እንዲኖሩ በማድረግ የተካሄደ ምርጫ ነው። ስለዚህ ነጻና ፍትሐዊ አይደለም። ስለ ደብዳቤያችን ከዋይት ሀውስም ሆነ ከውጭ ጉዳይ ሚኒስትር መስሪያ ቤት መልስ አልተሰጠንም። ይህ ማለት ከጉዞአቸው ቀደም ብሎ መልሱ አይሰጥም። የተለመደ አሰራርም ነው። ሌላው ደብዳቤያችን ከሌሎች የሰብአዊ መብት አጋር ድርጅቶች ጋር በመሆን የጻፍነው ነው ነው ይህም የሲቪክ ማህበረሰብን ነጻነት፣ የመሰብሰብ መብት፣ የፕሬስ ነጻነትና በአጠቃላይ በነጻው የመገናኛ ብዙሃን ላይ ገደብ በመጣል የደህንነትና የሽብርተኛ ህግን ለመጨቆኛ ተገን በማድረግ ሰላማዊና አመፅ የሌለውን ተቃውሞ ለማፈን መንግስት ተጠቅሞበታል። ለፕሬስ ነጻነትና ለኢንተርኔት ነጻነት የምናደርገውን ትግል እንቀጥላለን። በዩናይትድ ስቴትስ መንግስት፣ በአውሮፓ ህብረትና በሌሎችም መንግስታት በኩል ግፊታችንን እንቀጥላለን ኬንያና ኢትዮጵያ ትክክለኛውን መንገድ እስኪይዙ ብለዋል። ለዶች ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ